ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው በቀጥታ የሚተላልፍላችሁን የዛሬ ረቡዕ ሚያዝያ 22 ቀን 2006 ዓ.ም ስርጭት ሰለሞን ክፍል ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አመሽታችኋል? የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በደቡብ ሱዳንና በማዕከላዊ አፍሪካ ሪፐብሊክ ያለው አመፅ በሚቆምበት ሁኔታ ላይ ያተኮረ የአፍሪካ ጉብኝታቸውን ዛሬ ይጀምራሉ። የውጭ ጉዳይ ሚኒስትር ኬሪ ጉብኝት መነሻ ኢትዮጵያ ሆኖ በዚሁ በደቡብ ሱዳን ውዝግብ ላይ አዲስ አበባ ውስጥ ከኢትዮጵያ ከኬንያና ከኡጋንዳ ውጭ ጉዳይ ሚኒስትሮች ጋር ይመክራሉ ተብሏል። የዩናይትድ ስቴትሱ ከፍተኛ ዲፕሎማት አዲስ አበባ የሚገቡት ኢትዮጵያውያን ጋዜጠኞችና አምደኞች በታሰሩ በቀናት ልዩነት ውስጥ መሆኑ ነው። ይህን የጋዜጠኞች መታሰር ለኢትዮጵያ ባለሥልጣናት ያነሱ እንደሆን በትዊተር ተጠይቀው ጉዳዩ ከፍተኛ መሆኑንና ዩናይትድ ስቴትስ ደግሞ ለዲሞክራሲያዊ ሥርዓት ግንባታና ለፕሬስ ነጻነት ያላት አቋም የጸና መሆኑን በትዊተር መልሰዋል። አድማጮች፣ በሶስት ሰዓቱ የዜና እወጃችን ኬሪ አዲስ አበባ መግባታቸውን የሚያረጋግጥ ዜናና ዘገባ ለማቅረብ እንሞክራለን። የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር እና የሽምቅ ተዋጊዎቹ መሪ ሪቅ ማሻር በዚያች በርስ በርስ ጦርነት በታመሰች አገራቸው ያለው ረሃብና ሰቆቃ ያሳሰባቸው እንደማይመስሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች አስከባሪ መስሪያ ቤት ዋና ኃላፊ ናቪ ፒላይ አስታወቁ። ኃላፊዋ ከሁለቱ መሪዎች ጋር ከተገናኙ በኋላ ሁኔታው በተለይም አመፁ ከተጀመረበት ካለፈው ታህሳስ ወር ወዲህ በእጅጉ አሳሳቢ መሆኑን ጁባ ውስጥ ለጋዜጠኞች በሰጡት መግለጫ አመልክተዋል። የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት በጦርነቱ ለተጎዱ ወገኖች እርዳታ የሚያሰባስብ ሲሆን ወደ አምስት ሚሊዮን የሚሆን የደቡብ ሱዳን ሕዝብ አስቸኳይ ሰብአዊ እርዳታ ይፈልጋል ሲልም አስታውቋል። ድንበር ላይ በተሰባሰቡት የሩሲያ ወታደሮች ወረራ ቢሰነዘር ሰራዊታችን በተጠንቀቅ ተዘጋጅቷል ሲሉ የዩክራይኑ ጊዜያዊ ፕሬዝዳንት አስታወቁ። ተጠባባቂው ፕሬዝዳንት ኦሌክሳንድር ቱርችኖቭ ይህን ያስታወቁት ዛሬ ረቡዕ ኪየቭ ውስጥ በተካሄደ የሚኒስትሮች ስብሰባ ላይ ነው። የሩሲያ ወታደሮች ዩክራይን ውስጥ ጦርነት ሊጀምሩ ይችላሉ የሚለው ስጋት ከፍተኛ ነው ሲሉም ገልጠዋል። ኦሌክሳንድር የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ትናንት ማክሰኞ ሩሲያ ከዩክራይን በሰላም እንድትወጣ ጥሪ ማቅረባቸው ይታወሳል። የሩሲያው መከላከያ ሚኒስትር ሰርጌ ሾይጉ ለዩናይትድ ስቴትሱ አቻቸው ቼክ ሄግል የሩሲያ ወታደሮች ምስራቅ ዩክራይንን እንደማይወሩ ቃላቸውን እንደሰጧቸው ፔንታገን ማለትም የዩናይትድ ስቴትሱ መከላከያ ሚኒስቴር ማስታወቁ አይዘነጋም። ይህ በእንዲህ እንዳለ የአውሮፓ ህብረት ትናንት ማክሰኞ አዲስ ማዕቀብ ሊጣልባቸው የታቀዱ 15 የሩሲያ ኢላማዎችን ዝርዝር ይፋ በማድረጉ በዩክራይን የአገር ውስጥ ፖለቲካ ጥሩ ግንዛቤ የለውም ህብረቱ ስትል ሩሲያ ከሳለች። የሩሲያው ውጭ ጉዳይ ሚኒስቴር ክሱን አስመልክቶ ባወጣው መግለጫ ይህ የአውሮፓ ህብረት ማዕቀብ በደቡባዊ ምስራቅ ክፍል የተቃጣ አዲስ ዘመንኛ የናዚ አስተሳሰብ ነው ብሎታል። የዩናይትድ ስቴትስ የገንዘብ ሚኒስቴርም ማዕቀብ ያነጣጠረባቸውን የሰባት የሩሲያ ባለስልጣናትን ስምና የአስራ ሰባት ኩባንያዎች ዝርዝር ይፋ ማድረጉ ይታወቃል። በመጨረሻም እየበረረ የነበረው እና ከአየር ላይ የጠፋው የማሌዥያ አውሮፕላን ይገኛል ተብሎ በታሰበበት በህንድ ውቅያኖስ ሲካሄድ የነበረው ፍለጋ በኦፊሴል መቆሙ ተነገረ። ፍለጋ ላይ የተሰማሩት አውሮፕላኖችም ወደ የመጡበት መመለሳቸው ተገለጠ። የዩናይትድ ስቴትሱ የባህር ኃይል አሳሽ ጓድ ዛሬ ረቡዕ እንዳስታወቀው አውሮፕላኖቹ አሁን ወደ ሌላ አቅጣጫ ተሰማርተዋል። የበረራ ቁጥሩ 370 የሆነው የማሌዥያ አውሮፕላን ልክ የዛሬ 51 ቀን ኳላላምፑር ከሚገኘው ጣቢያ ወደ ቤይጂንግ በረራ ሲጀምር 239 ሰዎች ይዞ እንደነበር ይታወሳል። ትናንት ማክሰኞ የአውስትሬሊያው ጠቅላይ ሚኒስትር ቶኒ አቦት ህንድ ውቅያኖስ ውስጥ በሚደረገው ፍለጋ ጠቋሚ የሆነ አንዳች የአውሮፕላኑ ስብርባሪ ካልተገኘ ፍለጋውን አስመልክቶ ሌላ አቅጣጫ ወይም ዘዴ መፈለግ ግድ ይሆናል ማለታቸው አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት ሦስት ጋዜጠኞችና የኢንተርኔት ድረ ገጽ አምደኞች በአስቸኳይ ጉዳያቸው ታይቶ እንዲፈቱ የዩናይትድ ስቴትስ መንግሥት ጠይቋል። የተለያዩ የመብት ተሟጋች ድርጅቶችም የጋዜጠኞቹና አምደኞቹን እስራት በመቃወም በአስቸኳይ እንዲፈቱ በመጠየቅ ላይ ናቸው። ሄኖክ ሰማግዜር ዝርዝሩ አለው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዛሬ ዕለት ባወጣው መግለጫ በኢትዮጵያ በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት ሶስት ጋዜጠኞች እና ስድስት የዞን ዘጠኝ ጦማር ጸሐፊዎች የተያዙበት ሁኔታ በእጅጉ እንዳሳሰበው ገልጾ ጉዳያቸው በፍጥነት ታይቶ በአስቸኳይ እንዲፈቱ ጠይቋል። We urge the government of Ethiopia to expeditiously review the cases of these detainees and promptly release them. Uh, we have raised, uh, these concerns on the ground directly with the government of Ethiopia. And we, of course, reiterate our longstanding concern about the abridgment of the freedom of press and the freedom of expression in Ethiopia and urge the government of Ethiopia to fully adhere. የኢትዮጵያ መንግስት የታሳሪዎቹን ጉዳይ በፍጥነት ተመልክቶ በአስቸኳይ እንዲፈታቸው በጥብቅ እንጠይቃለን። ይህንን ጉዳይ ለኢትዮጵያ መንግስት ባለስልጣናት በአዲስ አበባ በሚገኙ ወኪሎቻችን በኩል ጠይቀናል። በዚህ አጋጣሚ በኢትዮጵያ የሚታየውን የመናገር ነጻነትና የመገናኛ ብዙሃን ነጻነት ላይ የሚታዩ ጥሰቶችን ለማሳሰብ እንወዳለን። የኢትዮጵያ መንግስት በህገ መንግስቱ ያረጋገጣቸውን ነጻነቶች እንዲያከብር እንጠይቃለን። ጄን ሳኪ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ አዲስ አበባ በደቡብ ሱዳን የሰላም ድርድርና ሌሎች አህጉራዊ ጉዳዮች ላይ ያተኮረ ልዑክ ከመምራታቸው ከጥቂት ቀናት በፊት ነው እስራቶቹ የተፈጸሙት። የውጭ ጉዳይ ሚኒስትሩ በኢትዮጵያ የሚታየው የመገናኛ ብዙሃን ጥሰትን አስመልክቶ ኒክ ክርስቶፍ የተባለ ዕውቅ የኒውዮርክ ታይምስ ጋዜጠኛ በትዊተር የሰፈረውን ጽሑፍ ተንተርሰው በሰጡት የትዊተር መልስ ጥቅስ አትኩሮት የምንሰጠው ጉዳይ ነው። ዩናይትድ ስቴትስ በዓለም ዙሪያ የመገናኛ ብዙሃን ነጻነት እንዲስፋፋና እንዲከበር ቁርጥ የሆነ አቋም አላት ብለዋል። ከታሳሪዎቹ መካከል አንዳንዶቹ ባለፈው ጆን ኬሪ አፍሪካን በጎበኙበት ወቅት በቢቢሲ የዜና አውታር በተሰናዳ ውይይት ላይ ጥያቄ የጠየቁና ያወያዩዋቸው ወጣቶች ናቸው። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄን ሳኪ ኬሪ በኢትዮጵያ ጉብኝታቸው ይህንን ጉዳይ ከመንግስቱ ባለስልጣናት ጋር እንደሚያነሱት ጠቁመዋል። የውጭ ጉዳይ ሚኒስትሩ ወደዚያ የሚያመሩት የአፍሪካ ጉዟቸው አካል ስለሆነ ነው። ባገኙት አጋጣሚ ሁሉ የሰብአዊ መብት ይዞታን አስመልክቶ የመገናኛ ብዙሃን ነጻነት፣ የዜጎች እኩልነትና የመናገር ነጻነትን የተመለከቱ ጉዳዮችን ያነሳሉ። አሁንም ቢሆን ይህንን ጉዳይ እንደሚያነሱ ጠብቃለሁ። የጋዜጠኞች መብት ተሟጋች የሆነው ደ ኮሚቴ ቱ ፕሮቴክት ጆርናሊስት ሲፒጄ ኢትዮጵያ በአፍሪካ በርካታ ጋዜጠኞችና ጸሐፊዎችን በማሰር ከግብፅ ጋር በእኩልነት ተቀምጣለች ሲል ሁኔታው እንዳሳሰበው ለቪኦኤ ገልጿል። በጣም የሚያሰጋ ነው። በእጅጉ አሳስቦናል። በአንድ ምሽት በኢትዮጵያ የታሰሩት ጋዜጠኞችና የመገናኛ ብዙሐን ነጻነት አራማጆች ቁጥር በእጥፍ ጨምሯል። በእጅጉ ያስገረመኝ ነገር በኢትዮጵያ አስራ ሰባት የታሰሩ ጋዜጠኞችና የመገናኛ ብዙሐን ነጻነት አራማጆች አሉ። ይህም ከግብፅ ጋር በእኩል ያስቀምጣታል። ቶም ሮድስ የሲፒጄ የምስራቅ አፍሪካ ወኪል ናቸው። በትናንትናው ዕለት የመብት ተሟጋች ቡድኑ ሂማን ራይትስ ዎችም የጋዜጠኞች መብት ተቆርቋሪ የሆነው አርቲክል 19 በኢትዮጵያ ሶስቱ ጋዜጠኞችና ስድስቱ የጦማር ጸሐፊዎች መታሰራቸው እንዳሳሰባቸው ገልጸው በአስቸኳይ እንዲፈቱ ጠይቀዋል። በማህበረሰብ ድረገጽ በተለይ በትዊተርና በፌስቡክ ጋዜጠኞቹን ተስፋ ለሞልደየስ፣ አስማማው ኃይለ ጊዮርጊስና ኤዶም ካሳዬ እንዲፈቱ የሚጠይቁ ጽሑፎች እየተሽጎደጎዱ ነው። የዞን ዘጠኝ የጦማር ጸሐፊዎችን ፍቱ፣ የመገናኛ ብዙሃንን ነጻነት አክብሩ የሚሉ መልእክቶች በስፋት በመስተናገድ ላይ ናቸው። የኢትዮጵያ መንግሥት ባለሥልጣናት በጉዳዩ ላይ ምንም አይነት አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ወደ ሁለተኛው ቅንብር እናልፋለን። ኔልሰን ማንዴላ ለሀገራቸው ደቡብ አፍሪካ ያበረከቱት ታላቅ ቅርስ በዘር የተከፋፈለውን ሕዝብ ይቅር ባይነትንና ዕርቀ ሰላምን ማስተማራቸው ነው። እውን ታዲያ ዛሬ በዚያች አገር የዘር መድሎ ሥርዓቱ ከፈረሰ ከ20 ዓመታት በኋላ በሕዝቡ መካከል እርቀ ሰላም ወርዷል? የቪኦኤው ክሪስ ሴምክንስ ጥያቄ ነው። ጋዜጠኛው እዚህ በዩናይትድ ስቴትስ የተለያዩ ዘሮች በአንድነት ተስማምተው እንዲኖሩ የተደረገውን ከፍተኛ ጥረት አስመልክቶ ዘግቧል። ባለፈው ዓመትም ከደቡብ አፍሪካ ሪፖርቶችን አጠናቅሯል። ሴምክንስ እንደ አንድ ጋዜጠኛ በዚህ ርዕስ ላይ የሰጠትና ሐሳብ ማደማ እናካፍላችኋለን። ቀጥያ ቀርበዋል። ስለ ዘር መድሎ ለመጀመሪያ ጊዜ ግንዛቤ ያገኘሁት እንደ አውሮፓውያን ዘመን አቆጣጠር በ97 ዓ ም እዚህ በዩናይትድ ስቴትስ የሰሜን ካሮላይና ስቴት በትምህርት ቤቶቿ ውስጥ ልዩነቱን በይፋ ሥራ ላይ በዋለችበት ጊዜ ነበር ሲል ይጀምራል ጋዜጠኛ ክሪስ ሲምኪንስ። ሴግሪጌሽን ወይም ሰዎችን በዘር እየለዩ ማግለል ትክክለኛ ትርጉሙን በደንብ ያገኘሁትም፣ ይላል ሲምኪንስ፣ የአንደኛ ክፍል መምህሬ እኔን ጨምሮ ጥቁሮችን በክፍሉ ውስጥ ወደ አንደኛው በኩል፣ ነጮቹን ተማሪዎች ደግሞ ወደ ሌላው ጎን ማስቀመጥ እንዳለባት ባስረዳችኝ ጊዜ ነው። ይህን የሰማች እናቴ በመምህርቷ ተግባር ክፉኛ ተቆጣች። መናደድ ብቻም ሳይሆን አሰራሩ እንዲለወጥ ትምህርት ቤቱን አጥብቃ ጠየቀች። በማግስቱ ችግሩ ተፈታና በሕይወቴ ለመጀመሪያ ጊዜ ከነጭ ተማሪ ጎን መቀመጥ ቻልኩኝ፣ ሲልም ጋዜጠኛ ክሪስ ሲምክንስ ወደኋላ 44 ዓመታት ተመልሶ ተሞክሮውን አካፍሏል። ጋዜጠኛው ጉዳዩን ወደ ደቡብ አፍሪካ ይወስድና ደግሞ እንዲህ ይላል። ሰሜን ካሮላይና ክፍለ ግዛት ያ ከሆነ ጥቂት ዓመታት በኋላ እኔኑ በቀለም የሚመስሉ ጥቁር የደቡብ አፍሪካ ሕፃናት አድሎ ይደረግበታል ያሉትን የትምህርት ሥርዓት ተቃውሞ በመውጣታቸው በፖሊሶች ጥይት ተቆሉ፣ ብዙዎች ሞቱ። እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ኔልሰን ማንዴላን ለማየት ዕድል አገኘሁ ይላል ሲምክንስ ትረካውን በመቀጠል አሁን ዘረኛውን የደቡብ አፍሪካ መንግሥት በመታገላቸው ለ27 ዓመታት በእስር የቆዩትንና ሥርዓቱን በድል ገርስሰው የወጡትን እኛን ታላቅ ጀግና ዋሽንግተንን በጎበኙበት ወቅት አገኘኋቸው በወቅቱም ያቀረብኩላቸው ጥያቄ አለስም ክንስ የደቡብ አፍሪካ መንግሥት በ994 ዓ ም ይደረጋል ባለው ሀገሪቱ ለመጀመሪያ ጊዜ በምታካሂደው ምርጫ ሁሉም ዜጎች ይሳተፋሉ ብሏል። የእርሱ አስተያየት በዚህ ላይ ምንድን ነው የሚል ነበር። ማንዴላ ይመልሳሉ። ያ በሀገራችን ለሰላም ኃይሎች ድል ነው። ምክንያቱም ከመጀመሪያው ጊዜ አንስቶ ስንጠይቅ የነበረው ይህንኑ ነውና የአቃለ ምልልስ በተካሄደ ከዘጠኝ ወራት ባነሰ ጊዜ ውስጥ ሲል ቀጠለ ጋዜጠኛ ክሪስቲን ክንስ ከቀሪው ዓለም ጋር ሆኜ ደቡብ አፍሪካ በአንዲት ጀንበር በእውን ስትለወጣየሁ በዚያን ዕለት በሕይወታቸው ለመጀመሪያ ጊዜ በነፃነት ለፈለጉት እጩ ተወዳዳሪ ድምፃቸውን ለመስጠት ቁጥራቸው እጅግ ብዙ ጥቁሮች ተሰልፈው ተመለከትኩኝ ድምፃቸውንም በቂም በቀልና በመከፋፈል ሳይሆን በፍቅርና በይቅር መባባል ለሚያምኑ ለእኛ ታላቅ ሰው ሲሰጡ ዓለም በሙሉ አየ፣ አደነቀም። ሲል ጋዜጠኛው ትረካውን ይቀጥላል። እንደ ቪኦኤ ጋዜጠኛ ያለፉትን ጥቂት አስርት ዓመታት ያሳለፍኩት በዩናይትድ ስቴትስ ለዘር ግንኙነት በመመርመር ነው። ያ አሳፋሪው ታሪካችን የሩቅ ጊዜ አለመሆኑንና አሁንም በማኅበረሰባችን ውስጥ ጥልቅ የሆነ በዘር መከፋፈል መኖሩን በሥራዬ አማካኝነት መረዳት እያለሁ ሲልም ያስረዳል ሲምክንስ። እናም ይላል ጋዜጠኛው ደቡብ አፍሪካን ለመጀመሪያ ጊዜ በጎበኘሁበት ወቅት አገሪቱ ከዘር ግንኙነት አንጻር ምን ያህል ርቀት እንደተጓዘች ለማወቅ ከፍተኛ ጉጉት አደረብኝ። የሚገርመው አገሪቱ ውስጥ እግሬ ገና ከማረፉ ነበር የዘር መድሎ ችግሩ የገጠመኝ። የአካባቢው ዜና አቅራቢ ጣቢያዎች አነስተኛ ቁጥር ያላቸው ነጭ ደቡብ አፍሪካውያን ለወጡት የተቃውሞ ሰልፍ የዜና ሽፋን እየሰጡ ነበር። ነጮች በመሆናቸው ልዩነት እየተደረገባቸው መሆኑንና በነጮች ላይ ያነጣጠረ የዘር ፍጅት ስጋት እንዳደረባቸው ነበር የሚናገሩት። ባለፉት አስር ዓመታት ጊዜ ውስጥ ሦስት ሺህ የሚሆኑ ነጮች መገደላቸውንም ያስረዳሉ። በደቡብ አፍሪካ ፖሊስ መግለጫ መሠረት ባለፈው ዓመት ብቻ በመላ ሀገሪቱ ዙሪያ አስራ ስድስት ሺህ ግድያዎች ተፈጽመዋል። ከዚያ በኋላ ጉዞውን ወደ ማዕድን ከተማዋ ማሪካና ማምራቱን ይገልጻል ሲምክንስ። የደቡብ አፍሪካ ፖሊስ ከሁለት ዓመታት በፊት 34 አድማ የመቱ ማዕድን ቆፋሪዎችን በጥይት የፈጀው በዚያች ከተማ ውስጥ እንደነበር ይታወሳል። ያን ዕለት በጁልየስ ማሌማ የሚመራው አዲሱ ነውጠኛ የፖለቲካ ፓርቲ ሕዝባዊ ስብሰባ ጠርቶ ነበር። ሚስተር ማንዴላና እርሳቸውን የተኩ መሪዎች የሚታየውን የምጣኔ ሀብት ልዩነት ለማስተካከል፣ የጥቁር ደቡብ አፍሪካውያኑን የኑሮ ሁኔታ ለማሻሻል አልቻሉም ብሎ ያምናል ጁልየስ ማሌማ። ይህን ቁጡ መልእክቱን ብዙ ወጣት ጥቁሮች ሲያስተጋቡትም ይስተዋላል። አንደኛው የማሌማ ደጋፊ ወጣት በሰልፍ ወቅት ያለኝን ላካፍላችሁ ይላል ጋዜጠኛ ክሪስ ስምኪንስ። የዚች ሀገር ምጣኔ ሀብት አሁንም አነስተኛ ቁጥር ባላቸው ነጮች እጅ መሆኑን እንዲያውቁና እንዲነቁ ነው ለጥቁሮች ጥሪ የምናቀርበው። ወደ ኬፕታውን ከተማ በተጓዝኩበት ጊዜ ደግሞ የአርባ ዓመት ዕድሜ ያላቸውን ቶኒ ዊቴከር የተባሉ ሰው አገኘሁ፣ ይላል ሲምክንስ። ደቡብ አፍሪካውያን ከለርድ የሚሏቸው አይነት ናቸው። ትርጉሙ የነጭና ጥቁር ደም ያላቸው አይነት መሆኑ ነው። በውስጤ አሁንም የሚፈጽሙብን በደልና ከወንጀሉም ማምለጥ በመቻላቸው በጣም አዝናለሁ፣ ያበሳጭኛልም አፓርታይድ የተቀበረው በወረቀት ላይ እንጂ በእውን የሚታይ ለውጥ የለም። አሁን በነጻነት እንመርጣለን። በባህር ዳርቻ መዝናኛዎች መሄድ አንከለከልም። ለነጮች ቅድሚያ ለመስጠት ስንል ከሰልፉ ተርታ በመጨረሻው መቆማችን ጉዳይ አክትሟል። በአሁኗ ደቡብ አፍሪካ ግን ቅይጦች ላይ ልዩነት እየተካሄደ ነው። ይህ የወቅቱ የደቡብ አፍሪካ ሁኔታ ከጥቁርና ነጭ ዘሮች ግንኙነት ችግር ይበልጥ የገዘፈ ሆኖ ይታየኛል ያለው ጋዜጠኛ ክሪስ ስምኪንስ አንደኛውን ዘር በመጥቀም መልኩ ሰፍቶ የሚታየው የምጣኔ ሀብት ክፍፍል ልዩነት ለወደፊት ትልቅ ስጋት መደቀኑን ይናገራል። የፍትሕና ዕርቀ ሰላም ተቋም በቅርቡ ይፋ ያደረገው ጥናት ዛሬ ለደቡብ አፍሪካውያን ይበልጥ ጠቃሚ ሆኖ ያገኙት ከዘር ይልቅ የኑሮ ደረጃ መሆኑን ያሳያል። የጥናቱ ባለቤቶች በደረጃው ሰንጠረዥ በመጨረሻ ግርጌ ላይ ያሉት አብዛኞቹ ጥቁር ደቡብ አፍሪካውያን መሆናቸውን አመልክተዋል። በጣም አስደንጋጩ ሐቅ ደግሞ ይላል ጋዜጠኛው በቅርቡ የተካሄደ የሕዝብ ቆጠራም በአማካይ የነጩ ቤተሰብ ከጥቁር ደቡብ አፍሪካውያን ቤተሰብ ስድስት እጥፍ የሚበልጥ ገቢ እንዳለው ማረጋገጡ ነው። ሚስተር ማንዴላ በ95 ዓመታቸው በሞት ተለይተዋል። በወቅቱም ጥቁር፣ ነጭ ወይም ድብልቅ ቀለም ያላቸው ሁሉም ደቡብ አፍሪካውያን በሚሊዮኖች ወጥተው ሐዘናቸውን ሲገልጹ በቴሌቪዥን ተመልክቻለሁ። ሁሉም ከልባቸው ማዘናቸው ከገጽታቸው ላይ ይነበባል። ለማንዴላ ያላቸውን በንጹሕ ፍቅር ላይ የተመሠረተ ሐዘን መሆኑን ባየሁ ጊዜም ተስፋ ይለምልሟል። ለዚያች አገር ትልቅ ተስፋና ፍቅር አለኝ ሲል ጋዜጠኛ ጋዜጠኛ ቀጣዩና የመጨረሻው ቅንብር በሰለሞን አባተ እየተዘጋጀ የሚቀርበው የጤና ፕሮግራም ነው። ሁለት ግዙፍ የጤና ክንዋኔዎች በዓለም አቀፍ ደረጃ ባለፈው ሳምንት ውስጥ ተከናውነዋል። አንዱ ዓለም አቀፍ የክትባት ዘመቻን ለማስተዋወቅ የተወሰደውና ኢትዮጵያ ውስጥ ፕሬዝደንቱ ያስጀመሩት የክትባት ሳምንት ሲሆን፣ ሌላው ዓለም አቀፍ ፀረ ወባ ቀን ነው። በዛሬ የጤና የተጠናከረ ዓለም አቀፍ ድጋፍ ከተገኘ እንደ ወባ ዓይነቱን ሊከላከሉት የሚቻል የማኅበረሰብ ጤና ችግር ለማቆም ይቻላል የሚል እምነት እንዳለው የዓለም የጤና ድርጅት ይናገራል። ለዓለም አቀፉ ጥረት እስከ 2ሺህ ዓ ም በአውሮፓውያን የዘመን አቆጣጠር በዓመት ይገኝ የነበረው ድጋፍ ከ100 ሚሊዮን ዶላር በ2012 ዓ ም ከዛሬ ሁለት ዓመት በፊት እስከነበረው ጊዜ ማለት ነው ወደ 1.94 ቢሊዮን አድጓል። በዚያ ጊዜ ውስጥ ታዲያ ከወባ ጋር የተያያዘው የሞት መጠን በዓለም ዙሪያ በ42 ከመቶ አፍሪካ ውስጥ ደግሞ በግማሽ ቀንሷል። ከ3 ሚሊዮን በላይ ሕፃናት ሕይወትን ከሞት ለመታደግ ተችሏል ይላሉ የዓለም የጤና ድርጅት ደብሊዩ ኤችኦ ዓለም አቀፍ የወባ መርሃ ግብር ዳይሬክተር ጆን ሪደር። ለጸረ ወባ እንቅስቃሴ የሚሰጠው የገንዘብ ድጋፍ መጨመር በግልጽ የሚታይ ትርጉም አለው። በ2012 ዓ ም 7 ሚሊዮን አጎበሮች ተሰራይተው ነበር። ባለፈው ዓመት ያ ቁጥር 136 ሚሊዮን ደርሷል። በዚህ በያዝነው ዓመት ደግሞ ወደ 200 ሚሊዮን አጎበሮችን ለማሰራጨት እየሰራን ነው። እንዲህም ሆኖ ታዲያ ወባ ዛሬም የዓለም ሰቀቀን እንደሆነ ነው። በተለይ ደግሞ በአፍሪቃ። ደብሊው ኤች ኦ እንደሚለው 207 ሚሊዮን ሰው በየዓመቱ በወባ ይያዛል። 620ሺህ ሰው በወባ ምክንያት በየዓመቱ እየሞተ ነው። ከዚህ ከፍተኛ የወባ ሞት መጠን ሰባ ከመቶ የሚደርሰው ከሳሐራ በስተደቡብ ባሉ ዕድሜያቸው አምስት ዓመት ያልደፈነ ሕፃናት ላይ ነው። ከዚህ የጉዳት መጠን ደግሞ ሰማንያ ከመቶ የሚደርሰው በዐሥራ ስምንት የአፍሪቃ ሀገሮች ውስጥ ሲሆን ግማሹን የሚሸከሙት ናይጄሪያና ኮንጎ ዲሞክራሲያዊት ሪፐብሊክ ናቸው። ለመሆኑ የኢትዮጵያ የዛሬ የወባ ገጽታ ምን ይመስላል? በኢትዮጵያ ጤና ጥበቃ ሚኒስቴር የሀገር አቀፍ የወባ መርሃ ግብር አስተባባሪ ወይዘሪት ህይወት ሶሎሞንን አነጋግሬ ነበር። የዘንድሮው ጸረ ወባ ሥነ ሥርዓት የተካሄደው ባህር ዳር ላይ ነበር እና ለምን ባህር ዳር ስል የመጀመሪያ ጥያቄን አቀረብኩላቸው። ብዙ ጊዜ ከአዲስ አበባ ወጣባ ማለት ነው የምናከብረው የዘንድሮ ባህር ዳር ላይ ሆነ እንጂ የአምናው በኦሮሚያ ክልል ጅማ ላይ ነበር የተከበረው እና በየዓመቱ እንዲሁ ወባማ በሆኑ ቦታዎች ላይ ህብረ መንገዱን የወባ ሁኔታን የመፈተሽ፣ ህብረተሰቡንም የማነቃቃት ስራ ለመስራት ከአዲስ አበባ ውጭ ነው ሚከበሩ። ወባማ የሆኑ ቦታዎች ሲሉ አንድ ተያይዞ እንዲነሳ የፈለግኩት ነገር ነበር ከዚህ በፊት አማራ ክልል በተለይ በዚህ አሁን የዘንድሮ በዓል በተከበረበት ባህር ዳር አካባቢና ወጣም ብለው ባሉ ስፍራዎች እጅግ በጣም ተስፋፍቶ የነበረበትና ብዙ እልቂት አድርሶ የነበረበት ጊዜ ትዝ ይለናል። ወባ የዘንድሮ ሁኔታ ምን ይመስላል? ጠቅለል ያለ ነገሩን ለመናገር ያው እንደ ሀገራችን ነው። ወባማ የምንለው ቦታ በቆዳ ስፋቱ ወደ ሰባ አምስት ከመቶ የሚሆነው ነው እና በዚህም አካባቢ የሚኖር ህዝብ ያው ለወባ ተጋላጭ ነው እንላለን። የህብረተሰብ ቁጥሩን እንዲሁ ለመገመት ያህል ስልሳ ከመቶ የሚሆነው እነዚህ ወባማ በኑ አካባቢዎች የሚኖር ህዝብ ነው። የወባ ሁኔታ የአሁኑን በምናይበት ጊዜ በአጠቃላይ ካለፉት አምስት፣ ስድስት ዓመታት እንዲህ በከፍተኛ ሁኔታ እየቀነሰ ነው ያሉ። ይህም ሲባል መገለጫዎቹ በወባ ህመም የሚታመሙ የህብረተሰቡ ክፍል ቁጥሩ ቀንሷል። እንዲሁም ደግሞ በወባ ሳቢያ የሚሞተው ህዝብ ቁጥር ቀንሷል። እነዚህ ዋነኛ መገለጫዎች ሲሆን ስላሉ እዚህ በተጨማሪ ጥናቶች ይህን የሚያረጋገጡበት ሁኔታ አለ። ለምሳሌ ያህል ለመጥቀስ ወደ ስልሳ ሰባት ከመቶ የሚሆነው የወባ ህመም ቁጥር እንደ ቀነሰ ይታያል። እንዲሁም በተጨማሪ የሆስፒታል ተኝቶ ከሚታከሙት ውስጥ በአርባ ስምንት ከመቶ እንደ ቀነሰ ሪፖርቶች ያሳያሉ። የቅርብ ጊዜ ደግሞ መረጃዎች እንደሚያሳዩም እድሜያቸው ከአምስት አመት በታች ከሆኑት ውስጥ ወደ ሰማንያ አንድ ከመቶ በወባ ህመም መታመማቸው እንደቀነሰ ሲያሳይ ለሞት ደግሞ ከሚደረጉት በሰባ ሶስት በመቶ መቀነሱ ይታወቃል ወባ በተለይ ብዙ ጥፋት የሚያደርሰው እድሜያቸው ከአምስት አመት በታች በሆኑ ህጻናት ላይ እንደሆነ ይታወቃል እና በአጠቃላይ ይሄንን ሰማንያ አንድ ከመቶ መቀነሱን ስድሳ ሰባት ከመቶ የወባ ህመም መቀነሱን እና ሌሎቹንም ውጤቶች ያነጻጸሩት ከየትኛው አመት ጋር ነው ይሄ ውጤት የሚያሳየው ለባለፉት አስር አመታት የነበረውን ኬዝ እና አሁን የቅርብ አመት የምንለው የሁለት ሺህ አስራ ሁለት አስራ ሶስት አመቶች ሲነጻጸር ነው። ይህንም ውጤት የታየው ጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር እንዲሁም ደግሞ ዓለም አቀፍ ድርጅቶች እንደ ዓለም የጤና ድርጅት ጋር በጣም አይስ ይሰራል። የወባ ሁኔታ ምን ይመስላል የሚለውም በየጊዜው ተሸክ ይሄዳል እና ይህም ያው በዓለም አቀፍ ድርጅት የዓለም የጤና ጥበቃ በተሰራ ጥናት የተገኘ ውጤት ነው። ሌላው ኢትዮጵያ የምትታወቀው በከፍተኛ የወባ ወረርሽኞች፣ ብዙ ህዝብ በአጭር ጊዜ ውስጥ በከፍተኛ ህመምና ሞት የሚጣቀጥ ረግበት ነው። ይህ ታሪክ በብዙ ሁኔታ የተቀየረበት ነው። ለባለፈው አስር አመት ሀገር አቀፍ ደረጃ ምንም አይነት ወረርሽኝ ያለመከሰቱ ይህን ለትልቅ ሰክሰስ የሚታይ ነው እና የአማራ ሌድም ላይ ያው ተመሳሳይ የናሽናል ስቴቱን ነው የሚያሳየው። ቀደም ሲል እርሶም እንዳሉት ብዙ ኬዝ ችግር የነበረበት ነበር። አሁን ግን ይህ ነገር ተቀጥፎ ወባ የቀነሰበት ሁኔታ ታይቷል። በቀጣይ የሚፈለገው ወባ የህብረተሰብ ችግር የማይሆንበት ደረጃ ለማውረድ ነው። ይህንንም በማመላከት የአዲሱ ስትራቴጂክ ፕላን ላይ የታቀደው ወባ ማስወገድ መቆጣጠር ስራ በሰፊ የሚሰራበት ይሆናል ማለት ነው። ወባ የህብረተሰቡ ችግር የማይሆንበት ደረጃ ላይ ማድረስ፣ ይሄ የእናንተ ራዕይ ነው። እንደ ራዕይ እንደ ሀገር የተቀመጠው ከወባ የጸዳች ኢትዮጵያን ማየት ነው ነው። በዋነኝነት ግን ግቦች ተቀምጠዋል። ሶስት ግቦች አሉ። አንድኛው ከወባ የጸዳ ወይም ማሌሪያ ኢሊሚኔሽንን መተግበር አንዱ እየሰራችሁ ያላችሁት ምላሽ በምን ዙሪያዎች ላይ እያተኮረ ነው? ወባ እንደሚያቆጣጠር ብዙ ስትራቴጂዎች አሉ። በዓለም አቀፍ ደረጃ የሚመከሩ እና የነዛ ስትራቴጂዎች አካል ነው፣ እኛም አገር ተገበር ያለው ለምሳሌ የበሽታውን ለመከላከል የትንኝን ቁጥጥርን ጨምሮ የሚሰሩ ስራዎች አሉ። ለምሳሌ ያህል የአጎበር ስርጭት አለ። አጎበር በነጻ ተገዝቶ እንዲሰራጭ ይደረጋል ለህብረተሰቡ። እንዲሁም ደግሞ ቤት ለቤት ስርጭት ተካሄዳል። ይሄ የትንኝ ቁጥጥሩ አካል ሲሆን በተጨማሪ ደግሞ ወባሙ አካባቢ ለትንኝ ርቢ ምች የሆኑ ቦታዎችን ለትንኝ ርቢ ምች እንዳይሆኑ ህብረተሰቡንም በማሳተፍ የሚሰሩ ስራዎች አሉ። በዚህ በተጨማሪ ህብረተሰቡ የወባ ህመም ምልክት በሚታይበት ጊዜ ነፃ የሆነ የምርመራና ሕክምና አገልግሎት የሚያገኝበት ሁኔታ በከፍ ተስፋፍሯል። የጤና መስፋፋት ስራው በከፍተኛ ሁኔታ እየተሰራ ነው ያለው አሁን ባለበት ሁኔታ ከአስራ ስምንት ሺህ ወደ አስራ ዘጠኝ ሺ የሚሆኑ የጤና ተቋማቶች አሉ እንደ ሀገራችን። ከዚህም በላይ የሆናል ቁጥሩ። የወባ ምርመራና ህክምና በሁሉም ቦታዎች ላይ በነጻ ነው የሚካሄደው። ሌላው ህብረተሰቡን ግንዛቤ የመፍጠር ስራ ነው የሚሰራው። ህብረተሰቡ ስለ በሽታው ምንነት በደርዝ እንዲያውቅ፣ እንዲሁም ደግሞ ራሱን እንዴት ከወባ ህመም እንደሚከላከል በከፍተኛ ሁኔታ የግንዛቤ ስራ ይሰራል። ለዚህም ደግሞ የጤና ኤክስቴንሽኑ እንደ ትልቅ አጋዥ ሞተር ነው እየሰራ ያለው። በተጨማሪ ደግሞ የህብረተሰብ አደረጃጀቶች ውስጥ ካሉ የጤና ልማት ሰራዊት ይባላል በቅርብ ጊዜ የተጀመረ ነው። ይህም ለወባ ቁጥጥር ስራው በጣም እያገዘ እንዳለ የዘንድሮው መርህ የዛሬ ጥረት ለነገ ሐሴት ወባን በጋራ እናስወግድ የሚል ነው። የሀገር አቀፍ የወባ መርሃ ግብር አስተባባሪዋን ወይዘሪት ሕይወት ሶሎሞንን ለዛሬ አመሰግናለሁ። ሌሎች አነሳናቸው ብዙ ነጥቦች አሉ። ወደፊት በሌሎች ዝግጅቶች እንመለስባቸዋለን። ወባ የማኅበራዊ ጤና ብቻ ሳይሆን የሀገር አጠቃላይ ምጣኔ ሀብትም ደንቃራ ነው። አፍሪቃ በምርት መጓደልና በአምራች ኃይል በወባ ምክንያት አቅም ማጣት ምክንያት በየዓመቱ 12 ቢሊዮን ዶላር ታጣለች። በአንዳንድ ሀገሮች የጤና ጥበቃ በጀቱን እስከ 40 ከመቶ በሚደርስ መጠን አንቆ ይይዘዋል። የወባ ችግር የደብሊዩ ኤችኦ የወባ መርሃ ግብር ዳይሬክተር ሪደር ወባ ነዋይ የሚጠይቅ በሽታ ነው። የተወሰነው መዋለ ነዋይ ደግሞ በጥቅል አገላለጥ የጤና ጥበቃ ሥርዓቱን ለማጠናከር ሊውል ይገባል። ዓለም አቀፉ ወባን እንቀልብስ ዘመቻ ለመጪዎቹ ስድስት ዓመታት ቢያንስ የአምስት ነጥብ አንድ ቢሊዮን ዶላር ድጋፍ ይጠይቃል። ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት። i you. I'm going to go